የመላ ኢትዮጵያ አንድነት ድርጅት ሰማያዊ ፓርቲና ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰኔ 16 ቀን ለጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት በወጣው ህዝብ ላይ የተሰነዘረውን የቦምብ ጥቃት አወገዙ። መኢአድ ዕለቱ ለሰማዕታትና ለብሔራዊ አንድነት የመታሰቢያ ቀን ሆኖ በየዓመቱ እንዲከበር ጥሪ አቅርቧል። ሰማያዊ በበኩሉ የኢትዮጵያን ሉዓላዊነትና የህዝቧን መፈቃቀር በጠንካራ ተቋሞች መመስረት ያስፈልጋል ይላል። መለስካቸው አማ ዝርዝሩን ይዟል። የመላ ኢትዮጵያ አንድነት ድርጅት መያድ ዛሬ ይፋ ባደረገው መግለጫ ባለፉት 27 ዓመታት በኢህአዴግ መንግሥት ተፈጽሟል ያላቸውን ስህተቶችና ጥፋቶችን ካስታወሰ በኋላ የቅርብ ጊዜውን ሁኔታ በተለየ አቅጣጫ እየተመለከተው እንደሆነ ያስገነዝባል። በኢህአዴጎች የተመረጡት የኢትዮጵያ ጠቅላይ ሚኒስትር ይላል መግለጫው ክቡር ዶክተር አብይ አህመድ በዚህ ጥቂት ጊዜ ውስጥ እያራመዱት ያለው ፖለቲካ ኢትዮጵያዊነትንና አንድነትን አጉልተው የሚያሳዩ በመሆናቸው ካለፉት ጠቅላይ ሚኒስትሮች በተለየ መልኩ ኢትዮጵያዊነትንና አንድነትን በማራመድ ሰፊ ሚና ተጫውተዋል ይላል። በመቀጠልም የአዲሱ ጠቅላይ ሚኒስትር እርምጃ ያልጣማቸው ወገኖች እንዳሉ የጠቆመው የመያድ መግለጫ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ ለዶክተር አብይ ድጋፍ ለመስጠት በወጣው ሕዝብ ላይ የተፈጸመውን ድርጊት የአሸባሪነት አባዜ የተጠናወታቸው አካላት ተግባር ነው ሲል በጥብቅ ይኮንናል። በመቀጠልም ለመንግሥት ጥያቄዎችን አቅርበዋል አቶ ይበቃል ደሳለኝ። የድርጅቱ የወጣቶች ጉዳይ ኃላፊ ለአንድነትና ለፍቅር ሲሉ ውዴታቸውን ለከፈሉ ወገኖቻችን ሰኔ 16 ቀን የሀዘን ቀን ሆኖ እንዲታወጅና የአንድነት ቀን ተብሎ በብሔራዊ በዓል ሆኖ እንዲታወጅ እንጠይቃለን። ችግሩ ከመከሰቱ በፊት ስራቸውን በተገቢው ሁኔታ ያላከናወኑና በእነሱ እንዝላልነት ለተፈጠረው የጸጥታ ችግር መንስኤ የሆኑ የጸጥታ አስከባሪ ኃላፊዎች ላይ መንግስት የጀመረው ምርመራ ተጠናክሮ እንዲቀጥል አጥብቀን እንጠይቃለን። ሰማያዊ ፓርቲና መድረክ ያወጧቸው መግለጫዎች ባለፈው ቅዳሜ በመስቀል አደባባይ የተፈጸመውን ጥቃት በተመሳሳይ መልኩ አውግዘዋል። ሰማያዊ ፓርቲ ከዚህ አለፍ ብሎም ሌሎች በአሁኑ ወቅት ተጨማሪ ችግሮች ናቸው ያላቸውን አንስቷል። በተለያዩ የአገሪቱ ክፍሎች የሚታዩትን በማኅበረሰቦች መካከል የሚፈጠሩ ግጭቶችንም አሳሳቢ ናቸው ብሏል። በኤርትራ መንግሥትና በኢትዮጵያ መንግሥት መካከል ሊደረግ ነው የተባለውም ውይይት በጥንቃቄ መያዝ እንዳለበት ያሳስባል። ባጭሩ የኢትዮጵያን ሉዓላዊነትና የሕዝቦቿን መፈቃቀር በጠንካራ ተቋማዊ አደረጃጀቶች ላይ መገንባት ይኖርበታል ሲል ጥያቄ ያቀርባል። አቶ አበባ ካሉ የፓርቲው የህዝብ ግንኙነት ኃላፊ። በመሆኑም በየቦታው የተከሰቱ ያሉ ቀውሶችን በዘላቂነት ለመፍታት ኢህአዴግ ከተቃዋሚዎች ጋር እውነተኛ ድርድር ማድረግ መጀመር አለበት። በየአካባቢው የአገር ሽማግሌዎችን፣ የሃይማኖት አባቶችና ምሁራንን በመያዝ ሰላምና እርቅን የመፍጠር ስራ መሰራት አለበት። በቀጣይም የተቋማትን ነጻነትና ገለልተኛነት ማረጋገጥ፣ ኢህአዴግ በፓርላማ ያጸደቃቸውን አፋኝ ህጎች መሰረዝ ወይም ይማሻሻል ህገ መንግስት ላይ ማሻሻያን በማድረግ ዘላቂ የሆኑ አገር የማረጋጋት ስራዎችን መስራት ቅድሚያ ሊሰጥ ይገባል ብለን እናምናለን። በሌላ በኩል ህዝብ የራሱን መብት ለማስከበር ጥያቄዎቹን በህግ አግባብ መጠየቅ እንጂ የሌላውን ብሔርና ኢትዮጵያዊ ወገኑን ነፍስ ማጥፋትና ንብረት ማውደም ተገቢ ባለመሆኑ ሁሉም ኢትዮጵያዊ ይህን ሊገነዘብ ይገባል። በሌላ በኩል ደግሞ ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ተመሳሳይ መግለጫ አሰራጭቷል። በመግለጫው ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት ጥቂት ወራት ላሳዩት በጎ ጅማሮና ላስመዘገቡት መልካም ውጤት ዕውቅናና ድጋፍ ለመስጠት በተጠራው ሰላማዊ ሰልፍ ላይ የተፈጸመውን የቦምብ ጥቃት በጽኑ እንደሚያውግዝ ገልጿል። አክሎም ጠቅላይ ሚኒስትሩ ላለፉት ሁለት ወራት እጅጉን አስፈሪ የነበረውን የሀገራችንን የሰብአዊ መብት አያያዝ ለማሻሻልና በዜጎች መካከል መተማመን ይፈጠር ዘንድ ለወሰዷቸው ገንቢ እርምጃዎች ሰመጉ ዕውቅና ይሰጣል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ